አቀባበሉም ሞቅ ያለ ነበር። የተካሄዱትም ንግግሮች በብዙ የወዳጅነት ቃላት ታጅበውም ነበር። የቻንስለሯም ጽህፈት ቤት በራፍ ላይ ባንዲራ ይዘው የተሰለፉት ሰልፈኞች ደግሞ በሌሎቹ ላይ እንደሚያደርጉት ተቃዋሚ ሳይሆኑ የጀርመንና የፈረንሳይን እንዲሁም የአውሮፓን ማኅበረሰብ በበለጠ መጠናከር የሚደግፉም ነበር። አንደኛው በቦታው ተገኝቶ የነበረው ጋዜጠኛ አጋን ነው ከፕሬዚዳንት ባራክ ኦባማም ጉብኝት ጋር ለፕሬዚዳንት ኤማኑኤል ማክሮን የተደረገውን አቀባበል አወዳድሯል። እንደገና አውሮፓን እንገንባት ለሚለው ለፕሬዚዳንቱ ጥሪ ቻንስለር አንገላ ሜርክል ሐሳቡን በመሠረቱ እንደሚደግፉት ፍንጭ አሳይተዋል። የጀርመን ብሔራዊ ጥቅምና የጀርመን ጉዞ ከፈረንሳዩ ጋር የተለየ ሳይሆን በጥብቅ የተሳሰረ ነው። ጀርመንም ችግር ሳይገጥማት ወደፊት መራመድ የምትችለው የአውሮፓ ደህንነትም ተጠብቆ ነገሮች ሁሉ በትክክል ሲካሄዱ ነው። የአውሮፓም ህልውና የሚጠበቀው ጠንካራዋ ፈረንሳይ ስትገነባም ነው። ይህ ደግሞ በጀርመንም መንግሥት ስም ለመናገር የገባሁበትም ኃላፊነት ነው። ለአውሮፓ አንድነት የጀርመንና የፈረንሳይ ወዳጅነት ትልቅ ቦታ እንዳለው ፕሬዚዳንት ኤማኑኤል ማክሮን በጋዜጣዊ መግለጫቸው ላይ መልስ ሲሰጡ አቋማቸውን እሳቸውም ግልጽ አድርገዋል። እኔ በበኩሌ ሁል ጊዜ ግልጽና ቀጥተኛ እንዲሁም ገንቢ የሆኑ ሀሳቦችን በመሰንዘር ወዳጅነትን እንዲጠናከር የተቻለኝን አስተዋጽኦ አደርጋለሁ። በእኔ እምነት የሁለቱም ሀገር እድገትና እርምጃ በጥብቅ የተሳሰሩ ናቸው። የአውሮፓ ወደፊት ጣድልም በሁለቱ ሀገሮች መካከል በሚኖረው ጥሩ ግንኙነት ላይ የተመሰረተ ነው። ትንት ኤንትየር ለእሮፕ በፓሪስ አዲሱን ጠቅላይ ሚኒስትር ሰይመው ትናንት ወደ ማምሻው ላይ በርሊን የገቡት የፈረንሳይ ፕሬዚዳንት የውጭ ጉዳይ ሚኒስትሩ ሚስተር ዚግማር ጋብሪኤል አውሮፕላን ጣቢያ ድረስ ሂደው እሳቸውን ተቀብለዋል። እሳቸውም እዚያው አውሮፕላን ጣቢያ ላይ ለጋዜጠኞች ጥያቄ በሰጡት መልሳቸው ላይ የጀርመኑን የገንዘብ ሚኒስትሩን ሚስተር ቮልፍጋንግ ሾይብለን የካቢኔ አባላቸውን ለእርዳታ ዝግጁ ሁን ብለው ተችተዋል። በፈረንሳይና በጀርመን አገር በቅርቡ የሚካሄዱት የሸንጎ ምርጫዎች የእነሱም ውጤት የሁለቱን አገር ግንኙነት አናጉም ብለው ተመልካቾች ዛሬ ጽፈዋል። አለ የፖለቲካ ድርጅት በደጋፊዎች ብርታት ብቻ ስልጣን ላይ የወጡት ፕሬዚዳንት ማክሮን ሸንጎ ውስጥ ምን ያህል ወንበሮች እንደሚያገኙ ለፖለቲካ አካሄዳቸው ወሳኝ እንደሆነም ብዙዎቹ ተገንዝበዋል። ይልማ ኃይለሚካኤል ዶይቼ ቬለ ራዲዮ ጣቢያ ከበርሊን ከተማ